of America. <applause> e yeah away. Ye, yeah, America dims. Radio Tabano. <music> ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገር ስሜታዊነት ያመዘበነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። ማለት ብሔር ለይቶ ማጥቃት ረት ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሄር ጥቃት ለማለት አስቸጋሪ ነው። የመጀመሪያው የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ፣ ሁለተኛው የአምቦ ዩኒቨርስቲ የወሊሶ ግቢ መምህሩ አቶ ስዩም ተሾመ ናቸው ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። እየተገባደደ ባለው የአውሮፓውያኑ 2017 ዓ ም ምስራቅ አፍሪቃን የመጣው አስከፊ ድርቅና በአህጉሪቱ የተቆሰቆሱ ግጭቶች በአባባሱት ሰብአዊ እንግልት ቁጥራቸው ከ ሰላሳ ሰባት ሚሊዮን በላይ የሚደርስ ሰዎች እጅግ ለበረታ የምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት የምግብ ፕሮግራም አስታወቀ። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ለምሽቱ ካሉን ርዕሰ ወሬዎች ውስጥ በአፋር ክልል ጉብኝት ላይ የነበሩትን ጀርመናዊ ቱሪስት የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የመን ውስጥ የሚዋጉት ሁለት ሁሉም ወገኖች ብጥብጡን አቁመው ፖለቲካዊ ንግግር እንዲጀምሩ ዩናይትድ ስቴትስም እንደ ተባበሩት መንግስታት ድርጅት ሁሉ ጠይቃለች። የሚሉትና ሌሎችም አሉን ሳምንታዊ ቅንብሮች ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና ሴቶችና ቤተሰብን ጨምሮ ልዩ ልዩ ቅንብሮች ይዘን ቀርበናል። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የተዘጋጀውን የረቡዕ ምሽት ህዳር 27 2010 ዓ.ም ዝግጅት ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ያቀናብራል። የስርጭት መሐንዲሱ ዳን ክራፍተን ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን ይሳል በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ጎብኚ የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በጥቃቱ ጀርመናዊው ሲገደሉ ኢትዮጵያዊው አስጎብኛቸው ደግሞ መቁሰላቸው ይታወቃል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሶ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ፣ ኢትዮጵያዊው አስጎብኝ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንኑ አንጸባርቀዋል። በመጀመሪያ በጀርመናዊው ላይ በደረሰው ሕይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል ውጭ ጉዳይ ሚኒስቴር ሐዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው። ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከዓመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበር እና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ ያለበት፣ ጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበረ የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለው ሁኔታ አለ። እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ክጠራ በኋላ በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007ና በ2012 ም ተመሳሳይ ጥቃቶች ተፈጽመዋል። በ2012 ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያንና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007 ጥቃት ደግሞ አምስት አውሮፓውያንና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለእነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩ እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ እውቅና ለመስጠትና እንዲሁም ቴልቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ስራ እንዲጀምር ትእዛዝ ይሰጣሉ ተብሎ እየተጠበቀ ነው። እርምጃው ግን ዘግቷል ሲሉ ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊት ተናግረዋል። አረብና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኤምባሲያቸውን ከቴልቪቭ ወደ ኢየሩሳሌም እንደሚያዛውሩ ይናገራሉ ተብሎ ገና እየተጠበቀ ሳለ ቤተልሔም በተቃውሞ ተጥለቅልቃለች። ፍልስጤማውያኑ እጅግ መቆጣታቸውን እየተናገሩ ናቸው። የአሜሪካ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም መዛወር ጨርሶ እንደማንቀበል ለአሜሪካውያን፣ ለትራምፕ ለራሱ እንዲሁም ለመላው ዓለም ሕዝቦች ለማሳወቅ የትራምፕን ፎቶግራፎች አቃጥለናል። ኢየሩሳሌም የፍልስጤም ዋና ከተማ ነች። የኤምባሲውን አድራሻ በማዛወር ትራምፕ ሁሉንም ቀይ መስመሮች ጥሶ ሄዷል። በተቃውሞው ሰልፍ ውስጥ የነበረው ፍልስጤማዊው አክቲቪስት ሙንጠሪ ማራ ኢየሩሳሌም የእኛ ዋና ከተማ መሆኗን እስክናረጋግጥ ፍልስጤማውያን ሁሉ ትግላችንን እንቀጥላለን ብሏል። በሌላ በኩል ግን ትራምፕ የሚያምኑት ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተች ከ1948 ዓ ም አንስቶ በአውሮፓ የዘመን አቆጣጠር የመንግስቷ መቀመጫም ጭምር እንደሆነች መሆኑን የዋይት ሐውስ ቤተ መንግስት ባለሥልጣናት ጠቁመዋል። ፕሬዚደንቱ ኤምባሲውን ወደ ኢየሩሳሌም እንዲያዞር ለውጭ ጉዳይ መስሪያ ቤቱ ትእዛዝ እንደሚሰጡ ቢገለጽም ህንፃው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድና እስከዚያ ግን ትራምፕ የዝውውሩን ጊዜ እያሸጋገሩ ለመቆየት እንደሚገደዱ ባለሥልጣናቱ አመልክተዋል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውስጥ በአሜሪካ ጥቅሞች ላይ ጥቃቶች ሊሰነዘሩ እንደሚችሉ ስጋታቸውን መግለጽ የጀመሩን ብዙ ናቸው። ስፋት ያላቸው የተቃውሞ እንቅስቃሴዎች እየተደራጁና እየተጠሩም በመሆናቸው የአሜሪካ መንግሥት ሠራተኞችና ቤተሰቦቻቸው በአሮጌቱ ኢየሩሳሌም በዌስት ባንክ በቤተልሔምና በኢያሪኮ የግል ጉዞዎችንና እንቅስቃሴዎችን ከማድረግ እንዲቆጠቡ እዚያ የሚገኘው የአሜሪካ ጠቅላይ ቆንሲል ጽህፈት ቤት አሳስቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳኑ የሰላም ስምምነት ላይ ነፍስ ለመዝራት በታለመው ጉባኤ ደቡብ አፍሪቃ ውስጥ ለበርካታ ወራት በቁም እስር ላይ የሚገኙት የአማጽያኑ መሪ ሪያክ ማሻር ይገኛሉ ብለው እንደሚጠብቁ የኢጋዱ የደቡብ ሱዳን ልዩ ልዑክ ኢስማኤል ወይስ ተናገሩ። የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣኑ ልዩ ልዑክ ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ልዩ ቃለመጠይቅ የነገ ሐሙስ ሳምንት እንደ ኤሮፓውያን አቆጣጠር ታህሳስ 16 መሆኑ ነው ከሚካሄደው የምክክር ስብሰባ በኋላ የሰላም ውሉ ማንቀሳቀሻ ጉባኤ በማግስቱ አዲስ አበባ ላይ ይከፈታል ብለዋል። የጉባኤው ዋና አላማ ሁሉን አሳታፊነት መሆኑን የጠቆሙት እስማኤል ወይስ ማናቸውንም ቁልፍ የሆነ ወገን ማግለል ግን አላማውን ይገለዋል ብለዋል። እሳቸውና ሌሎችም የኢጋዱ የምክክር ኮሚቴ አባሎች ሪያክ ማሻርን ለማነጋገር በቅርቡ ወደ ደቡብ አፍሪቃ ተጉዘው እንደነበረም አመልክተዋል። ስለታቀደው ጉባኤ አነጋግረናቸዋል እናም ኢጋድ ለጉባኤው ባወጣቸው ሀሳቦች ዙሪያ ተስማምተዋል ሲሉም ልዩ ልኡኩ አመልክተዋል። ከአሁን ቀደም የደቡብ ሱዳን መንግስት ባለስልጣናት የማስታወቂያ ሚኒስትሩን ማይክል ማኩዌን ጨምሮ ማሻር በጉባኤው ላይ መገኘት የለባቸውም፣ በሳቸው ምትክ ቡድናቸው ውስጥ ያለ ሌላ ሰው ሊካፈል ይችላል ብለው በተደጋጋሚ ሲያሳስቡ ነበር። ሪያክ ማሻር በአካል አዲስ አበባ ይገኛሉ ወይ ተብለው የተጠየቁት የኢጋዱ ልዩ ልኡክ እስካሁን የግብዣ ደብዳቤ ለማንም አልተላከም። መላክ ስንጀምር እሳቸው እንደሚደርሳቸው ግን አረጋግጣለሁ ሲሉ ነው መልስ የሰጡት። የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው የእርስ በርስ ጦርነቱን የሚያከትም ፖለቲካዊ ንግግር እንዲህ ጀምሩ ዩናይት ስቴትስም ከተባበሩት መንግስታት ድርጅት ጋር ጠይቃለች። አማጺያኑ አጋራቸው የነበሩትን የቀድሞ የአገሪቱ ፕሬዚዳንት አሊ አብደላ ሳልህን መግደላቸውን ተከትሎ ውጥረቱ ይባባሳል የሚል ስጋትም ፈጥሯል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዛሬ ለዩናይትድ ስቴትስ ምክር ቤት የስለላ ኮሚቴ ዝግ ሸንጎ ቃላቸውን እየሰጡ ነው። ምክር ቤቱ በአምናው የሀገሪቱ ምርጫ የሩሲያን ጣልቃ ገብነት ምርመራውን ቀጥሏል። ዶናልድ ትራምፕ ጁኒየር ባለፈው መስከረም ወርም በመወሰኛው ምክር ቤት የፍትህ ኮሚቴ ፊት ቀርበው ሲያበቁ በሰጡት ቃል የአባታቸው የፕሬዝደንታዊ ምርጫ ዘመቻ ከሩሲያ ጋር የተመሳጠረው ነገር የለም ብለው ማስተባበላቸው የሚዘነጋ አይደለም። ዜናው አበቃ። ቆንጅት፣ የዜና ሰዓታችን ባለመብቃቱ ዋና ዋና የሚባሉ ርዕሶችን ሙሉ ማካተት አልቻልንም። አንዱ ግን የግድ መጠቀስ ያለበት ይመስለኛል። የእውቁ ታይም መጽሔት ስለ ወሲባዊ ወከባና ጥቃት ያነቁ የሚበዙት ሴቶች የሆኑባቸው በርከት ያሉ ሰዎች የዘንድሮ የዓመቱ ሰው አድርጎ ሰይሟል። ሰው ወይም ሰው ያደርጋል ብዙ ጊዜ በቡድንም ይሰጣል። የታይም መጽሔት ዋና አዘጋጅ ኤድዋርድ ፈንስታል ሲናገሩ ንቅናቄ እና ንቃት የቀሰቀሱት ዝምታ ሰባሪዎች ዘ ሳይለንስ ብሬከር ብለዋቸዋል በእንግሊዝኛው። እንደ ሁልጊዜውም ታላላቅ ማኅበራዊ ለውጦች የሚጀምሩት በግለሰቦች በጀግንነት መነሳሳት እንደሆነ ገልጠዋል። ዝርዝሩን ወደ ኋላ ጊዜ እንዳገኘ እንመለሳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን። በአለም ዜና የጀመረው የዛሬ ምሽት ፕሮግራማችን በ19ና በ22 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ አራት ሰዓት ድረስ ይቀጥላል። በርከት ያሉ ዘገባዎችንና ቅንብሮችን ይዘናል። በቅድሚያ ግን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ ዘውግ ተኮር ወይም በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በብዛት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት የተጎዳውና የወደመው ንብረት በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን እያጠቃ ሆኖ ይገኛል ሲል ይንደረድራል። ባለፈው እሁድ በወልዲያ ከተማ በመቀሌ ከተማና ወልዲያ ከተማ ተጫዋቾች ቡድን እና ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አዋይታለች። እንግዶቹ በዚህ ላይ በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሀን በተደጋጋሚ በመጽሐፍ የሚታወቀው የአምቦ ዩኒቨርስቲ መምህሩ ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። ወደ ዝግጅቱ እንግዲህ ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎችን ተከትሎ ወደ ብሄር ጥቃት መሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚሁ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም፣ በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው። ግጭቶችና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለንና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድን ናቸው? እስቲ ከአረናው ሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር። እሺ አመሰግናለሁ እንደሚታወቀው ከቅርብ አመታት ወዲህ ያሉ በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሄር ለይቶ ማጥቃት እየተለመደ የሆነ ነው ከዛ አልፎም እግር ኳሱም ብሄር ብቻ ሳይሆን የኢትዮጵያ የስፖርት አደጋገብ ስሜታዊነት ያመዘበነበት እና እንዲሁም ብሄር መሰረት ያደረጉ ጥቃቶችም ያሉበት ነው የእሁዱም የወልዲያና የመቀሌ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከተካሄድ በፊት ነው ጥቃቶችን የደረሱ ገና ከእሁድ ሶስት ከያዴቅ አካባቢ ነው የጀመረው ጥቃት፣ እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚሞሩት የሚመስለው ምክንያቱም የፓርቲዎቹን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄድ ያለው ለማለት ትፈልጋለሁ። አምዶን በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ ቶስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማ፣ ና ወደ ጥያቄ ይመጣለሁ። የብሔር ግጭት በሚለው ላይ በአንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት የፈጸመበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ምን መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ብለን ልንል የምንችለው። ከዛ ውጭ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማ እና በ- ወልዲያ ከነማ ደጋፊዎች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸውን የማይባቡበት አባ ንግግሮች የፈጠረው ግጭት ነው እና ወደ ብሄር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች ትግራይ ብሄር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ፣ በግጭት ውስጥ ተሳታፊ ያልሆኑ የራሳቸውን ኑሮ የሚኖሩ ሰዎች የትግራይ ብሄር ተወላጅ ብቻ በመሆናቸው ተፈልገው ታስሰው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሄር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወጊያ የተከሰተው ነገር ምንድን ነው? እነዚህ ሁለት ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና ታዳላይም ነው የንግድ ተቋማት ወደ ማቃጠልም ነገር ፋፋበት ሁኔታ ነው ያለው። ግን በጥቅሉ ሲታይ መነሻውም ግጭት ነው የብሄር ግጭት ብሎ ለማጠቃለል ትጋሪ ነው የሚመስለው። ይዘ አቶ አንዶም ምንድን ነው ቅድም ሰነዝራለሁ ያልኩት ጥያቄ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ለምሳሌ ጎንደር ላይ የተከሰተው፣ ከዛ መቱ፣ ከዛ ደግሞ ቡኖ በደሌ እንደዚህ የተከሰቱትን ነገሮች ስናያቸው የብሔር ግጭት ናቸው የሚል የመጀመሪያ ይመጣና የድንበርና የብሔር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሔር የተውጣጡ ሰዎች ህይወታቸው አልፎ ከሁሉም ብሔር የተውጣጡ ሰዎች ንብረታቸው ወድሞ ከሁሉም ብሔር የተውጣጡ ሰዎች አካላቸው ጎድሎ ከሁሉም ብሔር የተውጣጡ ሰዎች ቤት ንብረት ተቃጥሎ ይታያል። ጥቃቱ ሲታይ ወደ ሁሉንም የሚያማከለ ይሆናልና መጀመሪያ ላይ እነዚህ ነገሮች የብሔር ጥቃቶች ናቸው ማለት ይቻላል ወይ? ከዛም ደግሞ የብሔር ጥቃቶች ከሆኑ፣ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ህዝቡ ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው። እና በእናንተ በኩል ወይም አንተም ጉዳዩን በቀጥታ ትከታተላለህና ይህንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው? አሁን እንደገለችው በጎንደርም፣ በመቱም እንደ መነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር መፈክር ማየት እንችላለን። እና ምሳሌ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስብለው በድምጽም ጭምር ስለ ትግራይ ብሄር እናጠፋለን ይውጡልን እንገድላለን የሚል መፈክሮች ስላሉ ነው አሁን እሱ ግጭት ብቻ አይደለም ብሄር ጥቃት የሚያስ ብለን በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው አሁን በርካታ ወጣቶች አነጋገር ያለው ከጎንደርና የፋሲል ደጋፊዎችን ተሳትፈውበታል ባንዲራቸውም በርካታ መኪኖችም ተጭነው ነው የመጡት እና አሁን የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ሊኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰአታት እየቀረብ ነው ጥቃቶች እየተፈጸመ ያለው አሁን በሞትም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸው መውሰድ እንችላለን። ከዛ የጸጥታ ሀይሎች ናቸው የጸጥታ ኃይሎች እያዩ ቁመው እያዩ ነው ጥቃት እየተፈጸመ ያለው ስዩም እንደገለጠውም የንብ ተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም በመቱም ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአደግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጠረው የትግራይ ህዝብና ህወሀት አንድ ናቸው ይባሉና የሀረግን ያደረሰው ግስ አመጋኛዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደፈጸመው መውሰድ አለ። በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው፣ በአጋጣሚ ሳሆን በፕሮፓጋንዳም ጭምር። በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጠመው ተመሳሳይ ነው። ሶማሌውም ተፈናቅሏል ሩም ተፈናቅሏል። እና ይሄ ነገር ወደ ብሔር ግጭቶች እየሄድ ነው በፖለቲካ ያለ ሀይሎች የእንቅስቃሴያቸው አማራጭ አድገው እየተጠቀሙበት ስለሆነ ነው። አቶ ስዩም እዚህ ጋር የምትለው ነገር አለ። አንደኛ አሁን አምዶም እንዳነሳው ሌሎች የህወሀትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደ መነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ይሄ ሀሳብ የማን ነው? የህወሀት የፖለቲካ አይዲኦሎጂ አይደለም የፖለቲካ አመለካከት አይደለም ወይ ህወሀት ከሌለ ትግራይ ህዝብ የለም ትግራይ ህዝብ ከሌለ ህወሀት የለም ብሎ የሚለውን አጀንዳ የሚያረመደው ህወሀት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። ይሄ እንግዲህ በአጭሩ ስንመለከት ነው መሰረታዊ ምክንያቱ። የዚህ የግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ግን ስንጠይቅ አሁንም እዚሁ በህወሀት የፖለቲካ አይዲሎጂና አመለካከት ላይ የተመሰረተው መንግስታዊ ስርአት ነው መነሻው። በብሄርተኝነት ላይ የተመሰረተው የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት፣ በቀድሞ ትናንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪም ታሪክ ቂምና ጥላቻን የሚሰብክ የፖለቲካ አመለካከት ላይ የተመሰረተ ነው። የፖለቲካ ኢዲሎጂ ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ስርአት ነው ያለን። ነገ ላይ የጋራ የሆነ ዕጣ ፋንታ፣ የጋራ እድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሀትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሀትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጭረት ነው የሚጠብቀው። ያቺ አሁን ለምሳሌ ወልዲያዎች እንደተከሰተው የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት እውቀት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት ዘር ማጥፋትና ዘር ክልቴ የሚባል ድርስ ጊዜ ሊያደርሰን የሚችል ነው። አድማጮች፣ ውይይቱ አልተጠናቀቀም። በሌላ ጊዜ ቀሪውን ክፍል ይዘን እንቀርባለን። አብራችሁን ቆዩ። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል አሁን የምናልፈው በያዝነው ወር እየተገባደደ ባለው የአውሮፓውያኑ 2017 ዓ ም ምስራቅ አፍሪቃን የመታው አስከፊ ድርቅና በአህጉሪቱ የተቀሰቀሱ ግጭቶች ባባባሱት ሰብአዊ እንግልት ቁጥራቸው ከ37 ሚሊዮን በላይ የሚደርስ ሰዎች እጅግ ለበረታ የምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በአመቱ መጀመሪያ ላይ በሁለት ግዛቶቿ ቸነፈር መግባቱን ይፋ ካደረገችውና ድርቁ በሌሎች አካባቢዎችም ተባብሶ ከቀጠለባት ደቡብ ሱዳን በስተቀር በአብዛኞቹ የንዑስ አህጉሩ ሀገሮች የአስቸኳይ ጊዜ እርዳታ የከፋ ሁኔታ እንዳይፈጠር በአስቸኳይ ጊዜ እርዳታ የከፋ ሁኔታ እንዳይፈጠር ለማድረግ ተችሏል። የአሜሪካ ድምጿ ጂል ክሬግ ከናይሮቢ ያጠናቀረችው ዘገባ አለ፣ አዳነች ፍስሀዬ ታቀርባለች። በያዝነው ወር የሚያበቃው 2017 ዓ ም በብዙ የምስራቅ አፍሪካ ሀገሮች ከባድ ድርቅ አስከትሏል። እጅግ በጣም የተጎዳችው ሀገር ሶማሊያ ነች። ብዙ የቀንድ ከብቶች አልቀዋል። በብዙ ሚሊዮኖች የሚቆጠሩ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ቀይ መስቀል ድርጅት ልዑካን መሪ ጆርዲ ራጭ ያብራራሉ። ሶማሊያ በየዓመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል። ከበፊቶቹ ዓመታት እጅግ የከፋ ይሆናል። ለአርብቶ አደሮች እንስሳት ወሳኝ በመሆናቸው የእንስሳት ማለቅ የማገገሙን ጊዜ ለዓመታት ሊያራዝም እንደሚችል ጆርጅ ራች ገልጸዋል። ድርቁ ቢያበቃም እንኳን እንደዛ ለማለት ገና ቢሆንም፣ ድርቁ ቢያበቃም እንኳን ሰዎችና አርብቶ አደሮች የቀንድ ከብት በቀላሉ ሊያገኙ አይችሉም። አርሶ አደሮች ግን ዝናብ ከተገኘ አርሰው ምግብ ሊያበቅሉ ይችላሉ። በደቡብ ሱዳን ረሃብ ያስከተለው ድርቅ ሳይሆን ጦርነት ነው። የሀገሪቱ መንግሥት ደግሞ ረድኤት እንዳይገባ መሰናክል ሆኗል የሚል ክስ እንደሚቀርብበት የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርዶን ጠቁመዋል። በመሰረቱ ካለፈው ጥቅምት እስከ ታህሳስ ወሮች በደቡብ ሱዳን የመኸር ጊዜ ነው። እንደ ደንቡ ከሆነ በመኸር ወቅት አስተማማኝ የምግብ ዋስትና የሚኖርበት ጊዜ ነው። ይሁንና በደቡብ ሱዳን ውስጥ ለመጀመሪያ ጊዜ በመኸር ወቅት 25,000 የሚሆኑ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ባለፈው ዓመት ግን በመኸር ወቅት ረሃብ የገጠመው ሰው አልነበረም። ባለፈው የካቲት ወር በሁለት የደቡብ ሱዳን አካባቢዎች ረሃብ ገብቶ ነበር። ወደኋላ ግን ሁኔታዎች ተሻሽለዋል። ያም ሆኖ ግን ደቡብ ሱዳን ውስጥ ለረሃብ ሊጋለጡ የሚችሉ ሰዎች ብዛት ካለፈው ዓመት በእጥፍ መጨመሩን የዓለም አቀፍ የምግብ ድርጅት ቃል አቀባይ ስሜርደን ጠቁመዋል። የኢኮኖሚው ድቀት ላይ ነው። የመሠረታዊ የምግቦች ዋጋ ባለፈው ዓመት በ250 ከመቶ ጨምሯል። ስለሆነም ለብዙዎች ሰዎች የኢኮኖሚ ሁኔታ ሊወጡት የሚችሉት ነገር አልሆነም። ባለፈው ነሐሴ ወር በርካታ ደቡብ ሱዳናውያን ወደ ሰሜን ኡጋንዳ ተሰደዋል። የስደተኞቹ ፍሰት በምግብ ዋስትና ላይ ጫና በማሳደሩ በእርዳታ አገልግሎቶች ላይ ችግር ፈጥሯል። ከደቡብ ሱዳን የተሰደደ ጆን ሄምስ ቶማስ ስለ ገጥሞ ችግር ያወራል። ብዙ ውድመት ደርሶብኛል። ያመረትኩት እህል ሁሉ መጋዘኑና እርሻው ላይ እንደቀረ ነው። የተወሰነውም በእሳት ጋይቷል። ስለሆነም ውድመት ደርሶብኛል። ይባስ ብሎ ደግሞ በድርቁና በምግብ ዋጋ እየናረ መሄድ ላይ በአህጉሪቱ ዙሪያ የተከሰተው ተባይ የእህል ምርቱን አውድሟል። ኬንያ ውስጥ የበቆሎ ዋጋ ወደ እጥፍ በሚጠጋ መጠን ከፍ ብሏል። ስለሆነም የምስራቅ አፍሪቃ ነዋሪዎች መጪው 2018 ዓ ም ጥሩ ዝናብ፣ መልካም ምርትና ሰላም እንዲያመጣላቸው እየተመኙ መሆናቸው ተዘግቧል። ወደ ተከታዩ የመጽሔት ርዕስ እንሻገር። አድማጮች ዓለም አቀፉ የኦሎምፒክ ኮሚቴ ደቡብ ኮሪያ ዘንድሮ ፒዮንግ ቻንግ ውስጥ በምታዘጋጀው የክረምት ኦሎምፒክ ውድድሮች ሩሲያ በብሔራዊ ደረጃ እንዳትሳተፍ ወስነዋል። ሞስኮ ማንኛውም አይነት እርምጃ ከመውሰዴ በፊት ውሳኔውን በጥንቃቄ መመርመር ያስፈልገኛል ነው የምትለው። ማይክል ብራውን አጭር ዘገባ ሰናድቷል። ሰለሞን ክፍል ይዞታል። የክሬምሊን ቤተ መንግስት ቃል አቀባይ ዛሬ ለጋዜጠኞች ሲናገሩ በአሁኑ ወቅት ቅድሚያ ሊሰጠው የሚገባው ጉዳይ የሩሲያን አትሌቶች ፍላጎት መጠበቅ ነው ብለዋል። በሌላ በኩል የስፖርቱ ደጋፊዎች ውሳኔውን አስመልክቶ የሚሰጧቸው አስተያየቶች ቅይጥ ናቸው። አንድሬ በሩሲያ ቋንቋ ያለው ውሳኔው መጥፎ፣ በጣም መጥፎ ነው። ይህም ወደፊት ምንም ውጤት እንዳንጠብቅ ያደርጋል ማለት ነው ብሏል። እግዚአብሔር ፍቃዱ ከሆነ ምናልባት ውሳኔያቸውን ይከልሱና ነገሮች ሁሉ ሊስተካከሉ ይችላሉ ሲሉም አክሏል። ተማሪዋ አሌክሳንድራ አቭዲቫ በበኩሏ በሰጠችው አስተያየት ፈጽሞ ትክክለኛ ውሳኔ አይመስለኝም። የሌሎች ሀገሮችም አትሌቶች አሉ፣ ሕግ የጣሱ ግን ታግደው አያውቁም። እኛ ግን ከሁሉም ውድድሮች መታገዳችን ፈጽሞ ፍትሐዊ አይደለም ብላለች። ዓለም አቀፉ የኦሎምፒክ ኮሚቴ ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2014 የሶቺ ኦሊምፒክስ በዚያን ጊዜ በመንግሥት ደረጃ አበረታች መድኃኒት በመስጠት ከሶ ከማገዱ በተጨማሪ 15 ሚሊዮን ዶላር እንድትቀጣና የኦሎምፒክ ኮሚቴ ፕሬዝደንቷ እንዲባረሩ ማድረጉ ይታወሳል። የሩሲያ አትሌቶች በግል እንዲወዳደሩ ነገር ግን ሀገራቸውን መወከል እንደማይችሉና ብሔራዊ መዝሙራቸው እንዳይሰማ መደረጉን በመቃወም ሩሲያ ውሳኔውን ላትቀበል ትችላለች። የአይኦሲዩ ፕሬዝዳንት ቶማስ ባህ ግን ሩሲያ ያን በማድረጓ የምትፈጸመው አንዳችም ነገር የለም፣ ይልቅስ ከአበረታች መድኃኒት ነጻ የሆኑ አትሌቶቿ እንዲሳተፉ መፍቀዱ ያዋጣታል ብለዋል። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን ታዲያ በነጻዊ ስልክ መስመር 202 205 9942 የውስጥ መስመር 14 ካደረሳችሁን አስተያየቶች ለሰዓቱ ጥቂቱ እናሰማለን። ም፣ ከአቶ ገብሩ አስራት ጋር ያደረግሽ ቃለመጠይቅ ሰማሁ። በጣም ቆንጆ ጥያቄ ነበር መልስም በጣም ቆንጆ መልስ ነበረ። በአጠቃላይ ግን የትግራይ ሕዝብ አደባባይ ወጥቶ የፈለገውን ጥያቄ መጠይቅ እንደማይችል ታውቂያለሽ። ብዙ ነገሮች አሉ። ለምሳሌ አብይ አዲ ላይ የዛሬ አስራ አምስት አስራ ስድስት ዓመት በፊት ልማት ይደረግልን ብለውን ሰላማዊ ሰልፍ ካደረጉ በኋላ ምን አይነት ውርጅብኝ እንደደረሰባቸው ያው የዛው አካባቢ ህብረተሰብ ያውቋል። ሌላ መቀሌ ዩኒቨርሲቲ ምግብ ተበላሽቶብናል ይስተካከል ብለው ሰላማዊ ሰልፍ ያደረጉ ተማሪዎች እነሱ አሁን የት እንዳሉ እንደማይታወቅ ነው። በአጠቃላይ የትግራይ ህዝብ የነሱ ንብረት አድርገው የያዙት ይመስላሉ። ምናልባት አቶጋግን የገለጸው ይመስለኛል። እና ያው እንደምታውቁት የግል ጋዜጣ የለም። የግል ጋዜጣ ወይ ደግሞ የግል ጋዜጠኛ የለም ያው በድርጅቱ እምነት ያለው ጋዜጠኛ ሊኖር ይችላል አሉም እና እነሱ ደግሞ ያለውን እውነታ ማቅረብ አይችሉም። ቪዎች እንደምን ሰነበታችኋል? ሰላም ለእናንተ ይሁን እያልኩኝ በትናንትና ሁለት ዜናችሁ ማለት በአር ብለቱ ዜና የሳሙኤል ፈረንጅን መሞት ሰማሁ። በጣም ነው ያዘንኩት። ሳሙኤል ፈረንጅ ባልሳሳት እንግዲህ ተሳስቼም ከሆነ ተርሙኛላችሁ። ቪዮኤ የስራ እንቅስቃሴ በጀመረበት ወቅትም ግንባር ቀደም የነበረ ሰው ይመስለኛል። አስታውሳለሁ፣ ያን ጊዜ በገጠሪቷ ኢትዮጵያ ውስጥ ነበር የምሰራው እና በዛች በትንሽ ሬዲዮ ማታ ማታ ጠብቄ የምሰማው ቪዮኤን ነበረ። ወቅቱ በጣም አስጨናቂ ጊዜ ነበር። የደርግ ጊዜ ነው። የከፋ ጊዜ ነው። መቼም ከመከራና ከችግር አልተላቀቅም ከአንድ ወደ አንዱ እየተሸጋገርን ነው። በዛን ሰዓት ትክክለኛ ኢንፎርሜሽን ወይም ደግሞ መረጃ የምናገኘው ከቪኦኤ ነበር እና ሳሙኤል ፈረንጅን አረሳውም። በጣም ግሩም የሆነ ጋዜጠኛ ነው። ግን በእኛ በኢትዮጵያን ሕብረተሰብ አንዳንድ ጊዜ ሰዎች ካለፉ በኋላ ነው ታሪካቸውና ዝናቸው የሚወጣው። መቼም እንዲህ አይነት የእውቀት ክምችት ያለው ታላቅ ሰው ማጣት ቀላል አይደለም። መጽናናት ለቤተሰቦቹ ይሁን። እግዚአብሔር ባርኮታል። መጽናናት ለን አብረው ትለሰሩ ሁሉ ይሁን። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አድማጮቻችን በቀረቡ ፕሮግራሞች በወቅታዊ ጉዳዮች የምትልቋቸውን ወይም የምታደርሱን አስተያየቶች እናስተናግዳለን። ቆንጀት እዚህ ግድም ምንድን ነው ፋታ የሚወሰድበት ልቲ ነው ሙዚቃ ነው የሚል ሀሳብ ነው ያለን። ሆኖም ሙዚቃ ነው ቆየት ያለም እንዳንን እንኳን የቆየ አይደለም። ከሰማ ነው ግን ዘግየት ብሏል። ጥሩ ልጅ Si me sho' de mata, mata mata, ametan jipri si me ta. Si de mata. ሰባ ደረጃ ቆንጅት ትንሽ ፈታ፣ አድማጮችም እንዳሉ አንቺም ዘና ያልሽ ይመስላል። በጣም ግሩም ዜማ ነው። አድማጮች የስርጭታችን አጋማሽ ላይ ደርሰናል። ለፍጥነት ለጊዜ፣ በቀጥታ ወደ ቀዳሚው የሰዓቱ የዓለም ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከጥቂት ደቂቃዎች በፊት ባደረጉት ንግግር ኢየሩሳሌምን እንደ እስራኤል ዋና ከተማ በይፋ እውቅና ሰጥተዋል። ቴላቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ትዕዛዝ ሰጥተዋል። ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተችበት እንደ አውሮፓውያን ከ1948 አንስቶ የመንግስቷም ዋና መቀመጫ ነው ብለው የሚያምኑት ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊትም እርምጃው እጅግ ዘግይቷል ሲሉ ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በ1995 እንደ አውሮፓውያን ማለት ነው በሁለቱም ፓርቲዎች እንደራሴዎች አብላጫ ድምጽ ያጸደቀውንና ከስድስት ወራት በፊትም የህግ መወሰኛው ምክር ቤት ያሳለፈውን ውሳኔ ተከታታይ ፕሬዝደንቶች ተግባራዊ ሳያደርጉት ቆይተዋል ብለዋል። ፕሬዝደንቱ ፕሬዝደንቱ ዛሬ የወሰዱት እርምጃ ለመካከለኛው ምስራቅ ሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋውም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ለማሰማት ጥሪ እያስተላለፉ ነው። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትረምፕ እርምጃ በአካባቢው ውጥረቱን እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የጀመረችውን ጥረት እንደሚያስተጓጉል በመግለጽ ማስጠንቀቂያ ማሰማት ጀምረዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ሊያሰሙ ጥሪ እያስተላለፉ ነው። ዛሬም በተቃውሞ በተጥለቀለቀችው ቤተልሔም ፍልስጤማውያኑ የፕሬዚደንት ትራምፕን ፎቶዎች ሲያቃጥሉ ታይተዋል። ኤምባሲው ወደ ኢየሩሳሌም እንዲዛወር ፕሬዚደንቱ ትዕዛዝ ቢሰጡም ህንጻው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድ፣ እስከዚያ ግን ትራምፕ የዝውውሩን ጊዜ እያሻጋገሩ ለመቆየት እንደሚገደዱ ባለስልጣናቱ አመልክተዋል። አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ ለአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ እና ቆንጅ ይታየናል። ሁለተኛውን አጋማሻችንን ጀምረናል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንለፍ የቤተ መጽሕፍት መረጃዎች ለኢትዮጵያ በእንግሊዝኛዋ ጽሮ ተቃል ላይፍ ይሰኛል። ዋናው ዓላማው ዩናይት ስቴትስ ከሚገኙ የተለያዩ ትምህርት ተቋማት እያሰባሰቡ በኢትዮጵያ ለሚገኙ ትምህርት ቤቶች የመማሪያ መጽሕፍት መላክ እንደሆነ የድርጅቱ መስራች ይናገራሉ። ከተቋቋመ ጊዜ አንስቶ ኢትዮጵያ ለሚገኙ ሀያ ሁለት የሚደርሱ ትምህርት ቤቶችና መሰናዶ ትምህርት ቤቶች የመማሪያ መጽሕፍት ልኳል ይለናል አዲሱ አበበ። በኢትዮጵያውያን በአሜሪካ ፕሮግራሙ ዛሬ ስለ ስንቶቹ ትምህርት ቤቶች ለመላክ ተችሏል። ለመሆኑ ላይፍ የተሰኘው የእንግሊዝኛው ምህጻረ ቃል መጠሪያው በአማ በአማርኛ ምን ማለት ይሆን? አቶ አህመዲን ከአቶ አህመድዲን መሐመድ ጋር ባደረገው ውይይት ይመልሳሉ። አቶ አህመድዲን ከስያሜው ነው የሚጀምሩት ኛ ኢትዮጵያ ላይብራሪ ኢንፎርሜሽን ፋውንዴሽን ፎር ኤጁኬሽን ነበረ የሚለው ኢትዮጵያ የሚለውን ስማችሁን ቀይራችሁ በሌላ ስንው ስለተባለ አሁን ኢትዮጵያ ውስጥ የሚታወቀው በእውቀት አድማስ ነው። ህዝቡ የሚያውቀን ሰፍቷል። ታዲያ አሁን እንግዲህ እንዳልኩ ይሄ ሁሉም በየትምህርት ቤቱ በየኮሌጁ ስለተደረገ እያንዳንዱ ኮሌጅና ትምህርት ቤት የራሱ ላይብራሪያን፣ የራሱ ዘበኛ፣ የራሱ ጥበቃ ስላለው በዚህ መንገድ ነው የሚሰራው። ከዚህ ቀደም ስንዋይ እኛ ጋር ሀያ ሁለት ቦታዎች መጽሐፍ እንዳደሉ ወይም ላይብራሪ የቤተ መጽሐፍት እንደከፈቱ ነው ያቀረብ ነው። እና ዛሬ ቁጥራቸው ያው ነው ጨምሯል፣ ቁጥሩ ያው ነው። በየጊዜው እየደዋወልኩ በማናገራቸው ጊዜ የተማሪዎቹ የአንበብ ባህል ጊዜያቸውን የሚያጠፉበት ቦታ መኖሩ እውቀታቸውን እያሰፉ ትምህርታቸውን እያሻሻሉ ለአስተማሪዎቹ መሆኑን ለወላጆች ኩራት እንደሆኑ መረጃዎች ደርሰውኛል። አሁን መስራት የምፈልገው ከአንደኛ እስከ አስረኛ ክፍል ላሉ ልጆች ሆኖ በተለይ መስማት ለተሳናቸውና ማየት ለተሳናቸው ዲሴብል ለሆኑት ዲሴብል ማለት ዲስአድቫንቴጅ እንዳልሆነ ማሳወቅ አለብኝ ብዬ ደግሞ በዛ ተነሳስቼ አሁን ጀምረናል። እንግዲህ ይህንን አይነት ስውራን የሚሆን መጽሐፍ ብሬል መስማት ለተሳናቸውን ደግሞ እነዚህ ስራዎች ሊሰሩልን የሚችሉን ፈረንጆቹንም ማውቃቸውን ወዳጆችን በየቦታው ኮንታክት እያደረኩ ነው። ምን ያህል እገዛ ተገኘ? እዚህ ሀገር ደግሞ አሜሪካ ውስጥ በተለይ ባለፈው እዛ ካሊፎርኒያ በሚገኝ ቴሌቪዥን ጣቢያ ቻናል ፋይቭ ቀርበው ውይይቱን አድምጫለሁ እና ይህን የተመለከቱ ነው የአዩ ኢትዮጵያውያንስ ምን ያህል እርዳታ አደረጉ? ምን ያህል ቀረቡ? ወደ እናንተ ጋር በቻናል አምስት ሲደረግ ብዙ ሰው የሚያውቁኝ ኢትዮጵያ አየው ከጥቂት ጓደኞች የበስተቀር በእውነቱ የሁሉ አመት ስደግም አይዞ አይዞ ያሉኝ ጥቂቶች ናቸው። ወጪ ይኖረዋል ብዬ አስባለሁ። ይሄ ነገር መቼም ማን ነው የሚደጉሞት? አቶ አመዲን ሀያ ሶስት አመት ሊሆን ነው እንግዲህ ይሄ ላይብረሪ ከተቋቋመበት ጀምሮ ያለውን ወደ ሀያ ሺህ ዶላር ራሴን አጥፍቻለሁ። ይህም ደግሞ መቼ ነበር ሴቢ ያደረግኩት ለስቱደንት ሎን ስላለብኝ የትምህርት ቤት ዕዳይን ለመክፈል ተነስቼ ሄድኩኝ። ይህንን ሀያ ሺህ ብር እዬ ወደ ሀገሬ ስመለስ ለዚህ ጉዳይ እያንዳንዷ ነገር በልተህም ጠጥተህም ትራንስፖርቱን ከጅቡቲ አዲስ አበባ ለማስገባት አዲስ አበባ ማስገብቶ ስራ ለማልሰራት ለም ፕሮፊት ወይንም የበጎ አድራጎት ስራ በኢትዮጵያ ውስጥ የተለመደ ነገር አለ፣ ሁሉ ነገር ክፈለን ነው የሚሉ ለዚህ ሁሉ አውጥቻለሁ። አላዝንም። ይህንን እርዳታ በገንዘብ ያደረገልኝ አንድም ሰው የለም። የራሴን ሀያ ሺህ ዶላር ነው ያጠፋሁት። ያ ኢንተርቪው ያደረኩበት ቦታ እንዳየኸው ቴሌቪዥን ላይ ሰዎች፣ አዎ እሱ የእኛ ቢሮ ነው። ይሄን በጣም ጥሩ ኝን አንድ ጥቁር አሜሪካዊ ይሄንን ዜና ከኢትዮጵያ እንደመጣው ጋዜጣ ላይ አነበቡና፣ ጋዜጣ ላይ አውጥቼ ነበር። አይተው ላነጋግር እፈልጋለሁ አሉኝ። ሄድኩኝ። አንድ ሰዓት ስናወራ አለቀሱ። የእነሱን የጥቁሮች ታሪክ አመጡና አለቀሱና፣ ትምህርትን የመሰለ ነገር የለም ምናምን ተባባልን። ቢሮ እንኳን የለኝም ምናምን፣ ነገ የእንቁልፍ አሰርቼ እሰጥሀለሁ አሉኝ። አሁን ቁልፉን አትሰርተው ሰጥኝ የቢሮ ቢሮ በፈለግኩ ሰዓት ከፍቼ ገብቼ ስብሰብ አረገበታል። እንዲህ አይነት ሰዎች ነው የምንፈልገው። አንድ እንትን ልንገር ባረብኛ አንድ በአማርኛ ሀ ብሎ ላስቆጠረኝ እንደማለት ማለት ነው። ሀ ብሎ ላስተማረኝ ሰው ባሪያ ሊሆንለት ይላሉ አረቦች። ምን ያህል ከባድ ነው። አዲሱ በዚህ ጉዳይ የተጠቀሙ ኢትዮጵያ ውስጥ ያሉ ሰዎችንም ምስት ያናግር ያለሁ ከእርስዎ ጋር ግን በዚሁ ለአብቃቱ አመዲ መሀመድ እግዚአብሔር ይስጥልኝ። ከእኔ ጋር የደከሙ ሰዎችን እዛም እዚህም ስላሉ እነሱን ስም መጥቀስ ፈልጋለሁ። አንዱ ሁለት እነዚህ ትምህርት ቤቶች ፎቶግራፍ እንዲልኩልኝ፣ ጎጃም ምስራቅ፣ ቃሊቲ ማረሚያ ቤት፣ ጊዶሌ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ ጉራጌ ዞን፣ እንድብር ድረስ ስፖርት ማህበር፣ ጃን ሜዳ፣ አፋር ሰመራ ዩኒቨርሲቲ፣ አባድር መለስተኛ ሁለተኛ፣ አዘዞ ከፍተኛ ትምህርት ቤት፣ ጎንደር አወልያ ማሰባበሪያ ትምህርት ቤት፣ ከፍተኛ ሶስት ትምህርት ቤት፣ ወልዲያ፣ ወልቂጤ ሁለተኛ ደረጃ ትምህርት ቤት እና ፊቸር ጀኔሬሽን፣ እነዚህ ፎቶግራፍ ቢያዘጋጁ ቢቀመጡ፣ አሁን የሚሄድ ሰው ሰሞኑ ስላለ ሲመጣ ፎቶግራፉን ይዞልን ቢመጣ፣ ለምንሰራው ስራ ከአንድ ሺ ቃል አንድ ፎቶግራፊ ይበልጣል። በተለይ ፈረንጆቹን ለማሳመን ወሳኝ ስለሆነ ይንን ተረድታችሁ፣ አሁን ስማቸው የተጠቀሰና ሌሎቹም በዚህ ላይብራሪ እርዳታ የተጠቀማቸው ወገኖቼ ትብብራችሁን እንድታረጉልኝ መትትና ጠይቃለሁ። ከዚህ በመቀጠል ወይዘሮ አዲስ መሐመድ፣ የህግ ጠበቃዬን ዶክተር ያዕቆብ ሀይለ ማርያም ወዳጄን ብዙ ስራ ለሰራልኝ አመሰግናለሁ። አቶ ዩሱፍ ሀሰን፣ አቶ ተካልኝ አባተ፣ ሀጂ መሐመድ አደም፣ አቶ አብነት ገብረ መስቀል እና ቤተሰቦቼ፣ ዶክተር አብዱ ኢብራሂም፣ ኢብራሂም ጅሩ፣ አቶ አባተ መላኩ አቤቱ መላኩ አቶ አበጋዝ ኪቦርድ ተጫዋቹ በጣም በጣም ጥሩ ሰው ነው፣ ፈቃደኛ ለመርዳት። ዶክተር ተስፋይ ቀጸላ ሁላችሁንም እጅግ እጅግ አድርጌ መልካም ቪኦኤን ና ጓደኞችን ሁሉንም ይህንኑ ምኞቴን ገለጽልኝ፣ በጣም አመሰግናለሁ። በድጋሚ ይስጥልን፣ በጣም አመሰግናለሁ። አቶ አመዴ ተጠቃሚ የሆኑ ትምህርት ቤቶች ኢትዮጵያ ውስጥ አሉ። አንዱ ከፍተኛ ሀያ ሶስት መሰናዶ ትምህርት ቤት መምህር አግኝቻለሁ፣ አቶ ተሾመ ከበደ የተባሉ እሳቸው እስቲ እንደው ምን ያህል ተጠቃሚ እንደሆኑ የሚሉትን እንስማና በዛ እናበቃለን። አቶ አህመድን እጅግ ደስ ይላል። ያው እንግዲህ ተማሪዎች በወቅቱ በነበረበት ጊዜ መጽሐፎቹን በጣም ይጠቀሙባቸው ነበረ። እኛም ከተማሪዎች ፊድባክ እንወስድ ነበረ መምህራንም እንደ ሪፈረንሶች ይጠቀሙባቸው ነበር። መጽሐፎቹን ነበር ሲሉኝ፣ አሁን አይጠቀሙባቸውም እንዴ? አቤት አቤት፣ ነበር ሲሉኝ ጊዜ ነው። አሁን አይጠቀሙባቸውም፣ አትጠቀሙባቸውም፣ አይጠቀሙበትም ሳይሆን በለፈው ጊዜ ፊድባክ ስለምንፈልግ እንከታተላቸው ነበረ። ተማሪዎች ከሰው አስተያየት ማለት ነው። ጊዜ ማለት እየተከታተልን ምን ያህል መጽሐፉን እንደሚጠቀሙበት፣ ምን ያህል መምህራን እንደሚጠቀሙበት እንከታተል ነበረና ተማሪዎችም መምህራንም እንደ ሪፈረንስ ይጠቀሙባቸው ነበረ በአሁኑ ሰዓትም ያው ላይብራሪው ክፍት ነው ተማሪዎች እየተጠቀሙበት ነው መምህራንም በሚፈልጉበት ሰዓት እኔን ጨምሮ እየተጠቀሙበት ነው ያለ አሁን ስሙ የእውቀት አድማስ ተብሏል ና ከእውቀት አድማስ መስራች ከአቶ አህመዲን ጋራ አሁንም ትገናኛላችሁ እና ሌሎች መጽሀፍት ደግሞ እንዲመጡም ትጠይቃላችሁ ወይስ እሳቸው ራሳቸው ናቸው የሚልኩት አይ በፊት ያው በነበረ እንትን ግንኙነት መጽሐፎቹን ወስደናል። ከዛ በኋላ ግን አሜሪካ ከሄዱ በኋላ አንድ ጊዜ ሰዎች ጋራ እንድንገናኝ እንትን ብለው ነበረ መንገድ ፈጥረውልን ነበረ። እነዛን ሰዎች በቀጥታ ማግኘት አልቻልም፣ ግንኙነታችን ተቋርጧል። አሁን ለምን እሳቸውን እራሳቸውን አታገኟቸውም ነበር ታዲያ? ያው እኔ እንደ በትምህርት ቤት ደረጃ ሳይሆን በግለሰብ ደረጃ ነው ከእሳቸው ጋራ ኮንታክት የነበረኝ። በወቅቱም መጽሐፎቹን ስንወስድ እኔ ነበርኩ ፋሲሊቴስ አረግ የነበረው እና አሁን ከእሳቸው ጋራ ለመገናኘት ለእኔ ነኔ ይከብደኛል። ግንኙነቱን ደግሞ በትምህርት ቤቱ በኩል ማድረግ ነው፣ በግለሰብ ደረጃ ሳይሆን እርስዎ ነገ ከትምህርት ቤት ቢቀየሩ ወይም ሌላ ስራ ቢቀይሩ ለትምህርት ቤቱ የሚሰጠው እርዳታ መጽሐፍት ሊቋረጥ ይችላል። ስለዚህ በትምህርት ቤቱ ማድረግ ነው ግንኙነቱን የግለሰብ ጉዳይ ከሚሆን ማለት ነው። እሺ፣ እሺ። እግዜር ይስጥልኝ ተሾመ። እሺ፣ አመሰግናለሁ። ኢትዮጵያውያን በአሜሪካን የተከታተላችሁት አድማጮች አዘጋጁን አዲሱ አበበንና እንቅዶቹ እናመሰግናለን። በ19ጠኝና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። አሁን ዲሞክራሲ በተግባር ኢትዮጵያ ውስጥ እየተፈጠሩ ያሉ ቅሬታዎችና ተቃውሞዎች ዋነኛ መነሻቸው ኢህአዴግና አጋሮቹ መቶ በመቶ ያሸነፉበት የሁለት ሺ ሰባቱ ምርጫ ውጤት ነው ይላሉ ፕሮፌሰር በየነ ጴጥሮስ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑትን ፕሮፌሰር በየነ ጴጥሮስን በሀገሪቱ ወቅታዊ ሁኔታ ያነጋገራቸው እስክንድር ፍሬው ነው። የቅሬታዎቹ ሁሉ መነሻ የሁለት ሺ ሰባቱ ምርጫ ውጤት ነው የሚለው የፓርቲያቸው አቋምም እንደሆነ ካብራሩበት ይጀምራሉ ፕሮፌሰር በየነ የመድረክም የኢትዮጵያ ሶሻል ዴሞክራት ፓርቲም ድምዳሜያችን ይሄ ነው። ህዝቡ እኮ በዚህ በ2007 ምርጫ በነቂስ ወጥቶ መርጦናል። እኔ በደቡብ ትኩረት ሰጥቼ የተንቀሳቀሽ ያለው ዶክተር መረራና ሌሎቹም በኦሮሚያ ውስጥ፣ በትግራይ ውስጥ ደግሞ አረና፣ ያ እንቅስቃሴ ያ ሁሉ ጉጉት አንድ አይነት ሰላማዊ ለውጥ እናመጣለን ብሎ የወጣው ህዝብ ጨርሶ ልፋት ሁሉ ዜሮ ነው ብለው ድምፅ ሰጠው፣ ወረቀቶቹ ተቃጥለው ሽንት ቤት ተወርውረው ይህንን የህዝብ መብት የገፈፈ ስርዓት በእጅጉ አስቆጥቷል። ህዝቡን ምሬት ነው የትን ብንድ ምሬት ነው። እና የዚህ ነጸብራቅ ነው። ትንሽ እንትን እኮ ምክንያት ነች እኮ የምታስፈልገው። ብሶት በከፍተኛ ደረጃ እኔ በላይነት በያዘበት ሁኔታ ኢህአዴግ በራሱ በሰራው እንትን፣ አንደኛ ይህንን የማስመሰል ነገሩን ብቶውና ህዝቡም እኛም አውቀን ጊዜ ብንጠብቅ ማስመሰሉ ምንድን ነው? የእኛ ዴሞክራቲክ ነው ምናምን የሚሉት ነገር አለ። ጨርሶ የሞኝ ንግግር ነገሩን ለሚያቅ ሰው በጣም በጣም ለትዝብት የሚዳርጋቸው ይህንን የእኛ ዴሞክራሲያዊ ነው ብቻ ነው ምናምን የሚሉትን ቀልድ ብተውና፣ ልካ ለመኮረጅ የሚሞክሩትን የቻይና የኮሚኒስት አስተዳደሩን የበላይነት አውጀው በተግባርም ለመፈጸም የሞክሩት እሱ ነው። ግን ባያጭበረብሩን ይሄ ማጭበርበሩ ነው። ማስመሰሉ ነው። በቀደምም አሁን ትናንትና ንግግር አድርጓል ጠቅላይ ሚኒስትሩ። የእኛ አብዮታዊ ዴሞክራሲ ወረ ዴቨሎፕሜንታል ስቴት የሚባለው ልማታዊ መንግስት የሚባለው ከሩቅ ምስራቅ ከተደረጉት እንቅስቃሴዎች የተለየ ነው። ምክንያቱም የኛ ዴሞክራሲ አለበት የሚባል እንዲህ አይነት ግንዛቤ የጠፋ ንግግር አንድ ምሁር ስናገረው ሰማው ሌላ በቀር እንደው ምሁር ነው ናቸው ጠቅላይ ሚኒስትሩ። ይሄ በጣም በእውነቱ ለትልቅ ለትልቅ ትዝብት የሚዳርግ ዝም ብሎ ምርጫ ተብሎ ስንትና መቶ ሚሊዮን እያባከኑ ወረቀት ነው እያሳተሙ እኔን ድራማ ስለሰሩ ይሄ ምን የዲሞክራሲያዊ ይዘት ኮንተንት የለው እና ይሄ ህዝቡን ያስቆጣው ደግሞ ይሄ ነው። እኛ ገር ቤት ስንሄድ ሽማግሌዎቹም አዋቂውም አሉ ለምንድን ነው ከነዚህ ጋር በስ አንድ በአካሄዱ ስነ ስርዓት ላይ ሳትስማሙ ምርጫ ውስጥ የምትገቡት እና ለምንድን ነው የምትከትቱት? በኢትዮጵያ ጉዳይ መቼም ተስፋ አንቆርጥም የምንችለውን ሁሉ እንግዲህ መፍትሄ ፍለጋ ላይ መትጋት እንዳለብን ነው እምነት ተስፋ አንቆርጥም የምንችለውን ያህል መፍትሄ ፍለጋ ላይ መትጋት አለብን ብለዋል። ነገር ግን ተቃዋሚዎች በዚህ አሁን አስቸጋሪ በምትሉት ወቅት እንኳን ተቀራርባችሁ ስትሰሩ አልታየም። ቢያንስ አሁን ያለው ሁኔታ በተቃዋሚዎች መካከል ያለውን ግንብ ለመስበር እንኳን በቂ ምክንያት ሆኖ እንዴት አልተገኘም? ብለው የሚተቹ ሰዎች አሉ። እንግዲህ ሀገር ውስጥ ከምንቀሳቀሱ ፖለቲካውን አውቀው ከምንቀሳቀሱ ማለት ነው። አሁ እስካሁን ድረስ የቢሶት አደረጃጀት ነው ፖለቲካ ፓርቲ የሚቋቋማል የሚቋቋማል ቢሶት የወለደው ነው። አስተሳሰብ፣ እምነት፣ ርዕዮተ ዓለም፣ ፖለቲካ መስመር የወለዳቸው አይደሉም። ሁሉም ተነስቶ ምንድ ነው ሊብራሊዝም ነጻ ገበያ ኢኮኖሚ ይሄ በቃ አለቀ ከዚች አልፎ መሄድ ምንም ትንተና ማድረግ የማይችል ስብስብ ነው እኮ ሀገሪቷ በፖለቲካ ፓርቲነት የተጨናነቀችው እዚህ ከዚህ ስብስብ ብዙም ነገር ነው ቅድም የምትለውን የመሰባሰብ የምለውን ለማድረግ አስቸጋሪ ነው ምክንያቱም ጉዳዩ ስናወራም መግባባት መደማመጥም አይቻልም። ቅድም ፓርላማው መቶ በመቶ መያዙ ነው አንዱ አሁን ለተፈጠረው ችግር እንዲያውም ዋነኛው ብለዋል እና ለወጡ ቅሬታዎች ምክንያቱ ብለውኛል። አሁን ግን እየተደረገ ባለው ድርድር በ16 ፓርቲዎች መካከል በገዥ ፓርቲ ና በ16 አገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር የኢትዮጵያ የምርጫ ስርዓት እንደሚቀየር ከስምምነት ላይ ተደርሷል። ቅይጥ ትይዩ ወደሚል የምርጫ ስርዓት እንደሚቀየር 80 ከመቶ ወንበሮች በአብላጫ የምርጫ ስርዓት እንደሚያዙ አሁን ባለው ማለት ነው። 20 ከመቶ ግን ፓርቲዎች በሚያገኙት መራጭ መጠን የሚከፋፈሏቸው እንደሚሆኑ የኢትዮጵያ የፓርላማ መቀመጫዎችም ከ547 ከፍ እንደሚሉ ነው የተገለጸው። ና ምንድነው የእርስዎ አስተያየት በዚህ ላይ? ይሄ ዝም ብሎ ምንድ ነው ዝግ ነው ደድንድ እንደሚሉት ኢህአዴጎች በጣም ያሳዝ ነው። በህግ እኮ ሊደነግጉ ነው፣ 80 ከመቶ እኛንን ጨምድደን የምንይዘው ልል እኮ ነው ሌላ ምንም እንትን ሉ ሰማንያ መቶ መያዝ እና መቶ በመቶ በመያዝ መካከል ብዙ ልዩነት አለው። ተቃዋሚዎቹም ግን በአብላጫ ድምጽ ካሸንፉ ከ ከሰማንያ ከመቶውም ያው ድምጽ ማግኘት ይችላሉ ነው ሀሳቡ። እኛ እንደ ሀሳብ ያቀረብ ነው ይሄ ፕሮፖርሽነል ሪፕሬዜንቴሽን፣ ኦኬ ተመጣጣኝ ውክልና የምርጫ ስርዓታችን ይሁን ነው እንጂ ያለ ነው። መቶ በመቶ ማለት ነው አዎ፣ መቶ በመቶ ይሁን። ይሄ ነው እኛ ጥያ እንትን ስናስተጋባ ይኖር ነው አሁንም ያለበት ቆንስላቱ የሁለት አይነት ምንድን ነው ቅይትዩ ምናምን እንደሚባለው፣ ለምንድን ነው እዚያ ሁሉ ተካራ ውስጥ የሚገባው? ይሄ ኮ የበላይነት አጀንዳ ነ የዶሚኔሽን አጀንዳ እሱን ከአሁኑ ከመነሻው ሰንቆ መንቀሳቀስ የሚፈልግ ይሄ የዚህን ፓርቲ እንግዲህ ምንድን ነው አምቢሽን ወይም እሱን ቋጥሮ የያዘውን አላማ ተመልከት። ይሄ ራሱ አንደኛ ገና ከጅምሩ የተበላ እቁብ ነው። ምንም እንትን የማይሰጥ ምክንያቱም እነሱ ች ሀያ ቅጥ ቅየጥ ምን ስለተባለች የምርጫ ስርዓቱ ላይ ምንድን ነው አተገባበሩ ምርጫ አፈጻጸሙ ላይ ችግር እስካለ ድረስ ያንንም ሁሉንም ይወስዳሉ። ምን ይከለክላቸዋል? ሀያዋ ቅየጥነች ስለተባለች ያንን ዝም ብሎ ምቶ የለም። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ በጣም አመሰግናለሁ ስለ ጊዜውት። በአሜሪካ ድምፅ ሬዲዮ አድማጮች ስም ለሰጣችሁን እድል እኔም በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ ከናይጄሪያ ጋር ባላት የጋራ ብሔራዊ ኮሚሽን ተስፋ የምታደርገው በጸጥታ ጥበቃ ትብብርና የኢኮኖሚ እድገት እንዲሁም በልማት በዲሞክራሲ ግንባታና በመልካም አስተዳደር ዘርፎች አዲስ የትብብር መንገዶች ይገኛሉ ብላ ነው። ቦኮ ሐራምና የምዕራብ አፍሪካው አይሲስ በሰሜን ምዕራቡ የናይጄሪያ ግዛት ሕዝብ ላይ ከባድ ውድመቶችን አድርሰዋል። ከሁለት ሚሊዮን በላይ ዜጎችን ከቤት ንብረታቸው አፈናቅለዋል። የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር ጆን ሱሊቫን ሀገራቸው ናይጄሪያ የያዘችው የዚህ የጸረ ሽብር ትግል አጋር መሆኗን ላሰምርበት እፈልጋለሁ ሲሉ ተናግረዋል። ዩናይትድ ስቴትስ ናይጄሪያ ሰራዊቷን ዘመናዊ ለማድረግ በያዘችው ጥረት ረድታለች። ነገር ግን ወታደራዊ ምላሽ ብቻውን በሰሜን ምስራቁ የናይጄሪያ ግዛት ላለው ችግር ዘላቂ ሰላም አያስገኝም ሲሉ ምክትል የዩናይት ስቴትስ ውጭ ጉዳይ ሚኒስትሩ አስገንዝበዋል። ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲቀጥል የናይጄሪያ ጥረቶች ስኬት የሚያገኙት የሀገሪቱ ኢኮኖሚና መልካም አስተዳደር ሲሻሻል፣ በተጨማሪም በጦር ግንባሩ ዘርፍ የሰብአዊ መብት ጥሰቶች ለመፈጸማቸው አስተማማኝ ምርመራ ሲካሄድና ወንጀል ሰርተው የተገኙትን ይዞ ለፍርድ ማቅረብ የሚቻልበትን ዘዴ በመዘርጋት ነው ብሏል። የቦኮ ሐራም አሸባሪው ቡድን የጎዳቸውን ዜጎች መልሶ ለማቋቋም የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩኤስኤአይዲ ተጨማሪ 45 ሚሊዮን ዶላር እንደሚያዋጣ ምክትል የዩናይት ስቴትስ ውጭ ጉዳይ ሚኒስትሩ ጆን ሱሊቫን አስታውቀዋል። ዩናይትድ ስቴትስ በሰሜን ምስራቅ ግዛቶች ላይ ትኩረት በማድረግ የምግብ ዋስትና መርሃ ግብሮችን ማገዟን ትቀጥላለች። በናይጄሪያ እድገትን ለማፋጠን በቂ የኃይል ምንጮች መኖር ወሳኝ ነው። በዚህ ረገድ ዩናይትድ ስቴትስ በአሁኑ ወቅት ለኤሌክትሪክ ኃይል ተደራሽነት የሌላቸውን ለመርዳት መንግሥት የያዘውን ጥረት ታግዛለች። ምክትል ውጭ ጉዳይ ሚኒስትር ሱሊቫን በተለይ በጋዝ ኃይል ለሚሰሩ እጥረት ላጋጠማቸው ፋብሪካዎች መርጃ የሚሆን የአንድ ነጥብ ሦስት ሚሊዮን ዶላር ፕሮጀክት አስተዋውቀዋል። በመጨረሻም ዩናይትድ ስቴትስ የናይጄሪያን የጸጥታ ጥበቃና የኢኮኖሚ ዕድገት ከማገዝ በተጨማሪ የመልካም አስተዳደር መኖር ሁለቱንም ግቦች ለዘላቂነት እንደሚያበቃ ትገነዘባለች። በናይጄሪያ ሙስናን መዋጋትና ነጻና ትክክለኛ ምርጫዎችን ማካሄድ መንግሥት ለሕዝቡ ይበልጥ ተጠያቂ ያደርገዋል፣ የዜጎቹን ደህንነት ባስተማማኝ ለማስጠበቅና ኢኮኖሚውን ለማሳደግ ይረዳዋል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ሁለቱ አገሮች የሚጋሯቸውን የጸጥታ ጥበቃ፣ የልማትና የመልካም አስተዳደር ግቦች እውን ለማድረግ ከናይጄሪያ ጋር መስራት መቀጠሏን በጉጉት ትጠብቃለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ለማገባደድ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከቆንጅታየ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ ዛሬ በይፋ እውቅና ሰጥተዋል። ቴል አቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ትእዛዝ ሰጥተዋል። ፕሬዚደንቱ ዛሬ የወሰዱት እርምጃ ለመካከለኛው ምስራቅ ለሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ለማሰማት ጥሪዎች እያስተላለፉ ናቸው። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትራምፕ እርምጃ በአካባቢው ውጥረት እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የጀመረችውን ጥረት እንደሚያስተጓጉል በመግለጽ ማስጠንቀቂያ ማሰማት ጀምረዋል። ዛሬም በተቃውሞ በተጠለቀለቀችው ቤተልሔም ፍልስጤማውያኑ የፕሬዝደንት ትራምፕን ፎቶዎች ሲያቃጥሉ ታይተዋል። ኤምባሲ ወደ ኢየሩሳሌም እንዲዛወር ፕሬዚደንቱ ትእዛዝ ይስጡ እንጂ ህንጻው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድና እስከዚያ ግን ትራምፕ የዝውውሩን ጊዜ እያሻገሩ ለመቆየት እንደሚገደዱ ባለስልጣናቱ አመልክተዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በአስራ ዘጠኝና ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት አድማጮች ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ አስተናግድናችሁ፣ አሉላ ከበደና ቆንጂት ታየነን። ፕሮግራሙን ያቀናበረው ንጉሱ ታምሬ፣ የስርጭት መሐንዲሱ ዳን ክራፍተን፣ ዋና አዘጋጁ ሰለሞን ክፍሌ ነው። ከተቀሩት ባልደረቦቻችንንም ጋር ሆነ በዚሁ ልንሰናበት ነው። የትግርኛ ስርጭት ይቀጥላል። እስከዚያው የሚያዳርሰን ዜማ ግን ጀምረዋል

i mm -hmm. mm -hmm. No, no, no, no,